ጋቢና ቪጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማክ ዜር ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። ዛሬ የጋቢና ጉዞ ግሩም ወጣቶችን አሳፍራለች። to help you access the resources and the training and the networks that you need to become the next generation of leaders in all areas. business you know, entrepreneurship እዚህ ፕሮግራም ላይ አንዱ አድቫንቴጅ በተለይ ቢዝነስ ላይ ለሚሰሩ ሰዎች አዲስ ሀሳቦች የሚሰሩ ከሆነ ፈንድ ያገኛሉ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉት ስድስት ሳምንታት የመሪነት ስልጠና ከወሰዱ ወጣት አፍሪካውያን ጋር በትናንትና ሁለት ተወያይተዋል። ኢትዮጵያውያኑን ተሳታፊዎችን ነው ያሰማናችሁ። ከዝግጅታችን ዝርዝሩን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የቱርክ ፕሬዚዳንት ሪችፕ ኤርጋዶን በቅርቡ በተካሄደው መፈንቅለ መንግስት ሙከራ ጋር በተያያዘ ሰሞኑን በንግድ ተቋማት ላይ ሊዘምቱ ማሰባቸው ተነገረ። እነዚህ ዛቻ የተነጣጠረባቸው የንግድ ተቋማት በፕሬዚዳንት ኤርጋዶን እምነት መሰረት ተቀማጭነታቸው ዩናይትድ ስቴትስ ውስጥ ከሆኑትና በመፈንቅለ መንግስቱ እጃቸው አለበት ከሚሏቸው ታዋቂ የሃይማኖት የሃይማኖት መሪ ጋር ግንኙነት አላቸው ብለዋል። እርጋዶን እኒህ የሃይማኖት መሪ በአሰባሳቢነት መፈረጃቸውን በላይ ዩናይትድ ስቴትስ እጃቸውን ይዛ እንድትልክላቸው መጠየቃቸው አይዘነጋም። የዩናይትድ ስቴትስ መንግስት ባለፈው ማክሰኞ ለዚካ ቫይረስ ክትባት ሙከራ የመጀመሪያውን ክሊኒክ መክፈቱ ተነገረ። ብሔራዊ የአለርጂና የተላላፊ በሽታዎች መቆጣጠሪያ መስሪያ ቤት ኃላፊ አንቶኒዮ ፋውቺ ናቸው ዜናውን ይፋ ያደረጉት በዚህ ወቅት ንግግር የዚካ ቫይረስ መተላለፍን ለመግታት የሚረዳ የዲኤንኤ ምርመራ ማድረጊያ ክሊኒክ መክፈቱን በጣሙን እንደሚያስደስት ገልጸዋል። በቀጣዩ ሳምንት የዛምቢያ ፕሬዚዳንት የምክር ቤትና የአካባቢ ምርጫዎች እንዲሁም የህዝብ ውሳኔ ከተካሄደ በኋላ የአገሪቱን ሰላም ለማረጋገጥ ጠንካራ እርምጃ ሊወስዱ እንደሚችሉ ፕሬዚዳንት ኤድጋር ሉንግ አስታወቁ። ተቃዋሚዎችና ደጋፊዎቻቸውም ከአመፅና ከሁከት ስራዎች እንዲታቀቡ ግል አስጠንቅቀዋል። የገዢው አርበኞች ግንባር ፓርቲ የሆኑት ሉንግ ብሔራዊ የልማት አንድነት የተሰኘው ተቃዋሚ ፓርቲ ምርጫውን ካላሸነፈ አገሪቱን ለማመስ ማቀዱን ደርሼበታለሁ ማለታቸው ተሰምቷል። የተቃዋሚው ብሔራዊ ልማት የአንድነት ፓርቲ ምክትል ኃላፊ ካኒሱስ ባንዳ ከቪኦኤ ጋር ባደረጉ ቃለ ምልልስ የሉንጋ አነጋገር ያለመታደልና አሳዛኝም ነው። የሀገሪቱን ሰላም ለማስጠበቅ ሕገ መንግስቱ እያላላቸው በህዝቡ ዘንድ ውጥረትና ሽብር መንዛታቸው ለምን ይሆን ሲሉ ይጠይቃሉ። ጠንካራ እርምጃ የሚሉትም ወደ ብጥብጥ የሚዳርግ እንጂ ሰላምን አያመጣም ሲሉም አክለዋል። ዩናይትድ ስቴትስ ሊቢያ የምታደርገው ወታደራዊ ድጋፍ እያደገ በመጣበት በአሁኑ ወቅት ፕሬዚዳንት ባራክ ኦባማ ደግሞ ሊቢያን ከእስላማዊ መንግስት ነን ባዩ ነውጠኛ ቡድን ለማላቀቅ ባለው ስትራቴጂ ዙሪያ ለመወያየት ዛሬ ሐሙስ ከከፍተኛ ወታደራዊና ብሔራዊ ደህንነት አማካሪዎች ጋር ሊገናኙ መሆናቸው ተነግሯል። የሊቢያውን ብሔራዊ አንድነት መንግስት ለመርዳት ከተባበሩት መንግስታት ድርጅት ጋር ባለው ስምምነት መሰረት ዩናይትድ ስቴትስ ሲርት አካባቢ ባለው ምሽጋቸው ላይ ተጨማሪ የአየር ጥቃት እያካሄደች ባለችበት በአሁኑ ሰዓት ፕሬዚዳንት ኦባማ ፔንታጎን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ውስጥ ከብሔራዊ የደህንነት ምክር ቤት አባላት ጋር እንደሚገናኙ ታውቋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ ከአሜሪካ ድምጽ ሬዲዮ የጋቢና ጉዞአችን ይቀጥላል። የምናስተናግዳችሁ ሄኖክ ሰማዕግዘርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉት ስድስት ሳምንታት የመሪነት ስልጠና ከወሰዱ ወጣት አፍሪካውያን መሪዎች ጋር ባደረጉት ውይይት ብሩህ ተስፋ ላላት አህጉር እድገት ወጣቶች ከፍተኛ ሚና አላቸው ብለዋል። በትናንትናው ዕለት በዋሽንግተን ዲሲ ወደ አንድ ሺህ የሚጠጉ የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊ ወጣት አፍሪካውያን መሪዎች ጋር ለረጅም ጊዜ ተወያይተዋል። ፕሬዚዳንቱ ወደ አዳራሹ ሲገቡ በጉጉት ሲጠባበቁ የቆዩት ወጣት አፍሪካውያን አዳራሹን በጭብጨባና 55ኛ ዓመት የልደት በዓላቸውን ለሚያከብሩት ፕሬዚዳንትም መልካም ልደት እያሉ ዘምረዋል። Thank you. ላመሰግናችሁ እወዳለሁ ሁላችሁንም እንግዲህ በጣም ደስ ብሎኛል ነው ያሉት ፕሬዚዳንት ባራክ ኦባማ አፍሪካውያኑ ወጣቶች ደግሞ የባህል ልብሶቻቸውን ለብሰው አንዳንዶቹም ባንዲራ እያውለበለቡ ነው ፕሬዚዳንቱን የተቀበሏቸው አፍሪካ፣ አሉ ፕሬዚዳንት ኦባማ። ችግሮቹ ድህነት፣ በሽታና የተለያዩ ግጭቶች ናቸው። ይሁን እንጂ ለውጥ ይታየኛል። አፍሪካ በፍጥነት በማደግ ላይ ካሉት አህጉሮች አንዷ ናት። ለብዙዎች መካከለኛ ገቢ ላላቸው ሰዎች መኖሪያ የሆነችና ከአንድ ቢሊዮን በላይ ተጠቃሚዎች ያሏት አህጉር ናት። ሁላችሁም በቴክኖሎጂ እየሰራችሁ ናችሁ ብለዋል። ወጣት አፍሪካውያን መሪዎች መርሃ ግብር ማለትም ያሊና ከዚህ ቀደም የነበሩትን የመሪነት ስልጠናዎች ለአፍሪካውያን ወጣቶች ፕሬዚዳንት ባራክ ኦባማ ያስጀምሩት የዛሬ ስድስት ዓመት ነበር ከተለያዩ የአፍሪካ ሀገሮች በንግድ ሥራ ፈጠራ፣ በመንግሥትና ሕዝብ አስተዳደር እንዲሁም የማህበረሰብ ለውጥ ፈላጊ ወጣቶችን ወደ ዩናይትድ ስቴትስ በማምጣት የልምድ ልውውጥ እንዲያደርጉ ሲሰሩ ቆይተዋል። ፕሬዚዳንት ኦባማ የመክፈቻ ንግግራቸውን በማሳጠር ከወጣት መሪዎቹ ጋር ሰፊ ውይይት አካሂደዋል። እኔ ሁሌም ለወጣቶች የምለው ለምትሰሩት እንጂ መሆን ለምትፈልጉት አትጨነቁ ነው። እነዚህ ሁለት የተለያዩ ነገሮች ናቸው። እኔ የማውቃቸው ውጤታማ የሆኑ የንግድ በንግድ ሥራ የተሰማሩ ሰዎች ሀብታም ለመሆን እፈልጋለሁ ብለው የጀመሩት አይደለም። እንዲያውም የግለሰብ ኮምፒውተሮችን እንዴት ልፍጠር ብለው ያሰቡ ናቸው። ፕሬዚዳንት ባራክ ኦባማ ከወጣት አፍሪካውያን መሪዎች ጋር ያደረጉት ሙሉ ንግግርን በፌስቡክ አት ቪኦኤ አማሪክ ላይ ማግኘት መከታተል ትችላላችሁ። በዚህ መርሃ ግብር ማለትም በማንዴላ ዋሽንግተን የመሪነት መርሃ ግብር 51 ኢትዮጵያውያን በዚህ ዓመት የተሳተፉ ሲሆን በአዲስ ከተማ ትምህርት ቤት የተማሪዎች ምክር አገልግሎት የሚሰጠው ሰይፉ ይልማ ለፕሬዚዳንት ባራክ ኦባማ ጥያቄ አቅርቧል። ከፕሬዚዳንቱ ንግግር በኋላ ኢትዮጵያውያኑን የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊዎች አነጋግረናል። በቀጥታ በፌስቡክም ከናንተ ከአድማጮቻችን ጋር የሚወያዩበት መድረክ ፈጥረን ውይይት አካሂደናል። እንድትከታተሉት እንጋብዛለን።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 በቅድሚያ ራሳቸው እንዲያስተዋውቁ ጋብዛለሁ። ግን ከጎኔ ያለው ሰይፉ ይልማ ይባላል። ሰይፉ ፕሬዚዳንት ባራክ ኦባማን ያነሳላቸው ጥያቄ ነበረ። ትንሽ አንዳንዱ በትርጉም ቀልጦ የቀረ ሀሳብ አለኝ ስትል ነበረ፣ ስኪ ንገረን። እኔ ምክንያቱም ብዙ ጊዜ አማካይነቱ ወደ አሜሪካ የሚመጡ ሰዎቹ የተማሩ ቢያንስ አቶ ሁለተኛ ክፍል ጨርቱ አቶ ሁለተኛ ክፍል ጨርቱ በተለያየ መዋለ የተማሩ ሰዎች ናቸው። አሁን እዚህ በቴክኖሎጂ አማካይነት እዚህ ሲመጡ እነሱ የሚሰሩ ስራ እየሰሩ ያለው ስራ ከተማሩበት ከሙያቸው ጋር ይመጣጠናል፣ አይደለም። ጥያቄውን እናንተ የምትወያዩበት ነው። በያላችሁበት ከጓደኞቻችሁ ጋር ተነጋገሩ። ጥያቄው የዲቪ ሎተሪ አፍሪካን ኢትዮጵያን በምን ይጠቅማል? ብዙ የሚወጡት አፍሪካውያን ኢትዮጵያውያን የተማሩ ናቸው እና አፍሪካን በምንድን ነው የሚጠቅመው የሚል ጥያቄ ነው ለፕሬዚዳንት ባራክ ኦባማ ያነሳው። በነገራችሁ ላይ አዲስ ከተማ ትምህርት ቤት የጋይዳንስ እና ካውንስሊንግ የተማሪዎች ምክር አገልግሎት ነው የሚሰጠው። በስራው በስፋት ደግሞ ተመልሶ ስለሚሰራው ስራ እንነጋገራለን፣ ግን ከዛ በፊት ሌሎች እንግዶች አሉን እስኪ ራስሽን አስተዋውቂንና የምትሰሪውን ስራ ግለጪልን። ሚልሃ ደስታ እባላለሁኝ። የአካባቢ ጥበቃ ጉዳዮች ላይ ነው የምሰራው። በአሁኑ ጊዜ አዲስ አበባ ከተማ ውስጥ የሚገኘውን የአቃቂ ወንዝን የማጽዳት ስራ ላይ ከሲቪል ሶሳይቲ በኩል እሱ ላይ እየሰራው ይገኛለሁ። ይህንንም ደግሞ ስድስት ሳምንት የቆየሁበት ፖርትላንድ ስቴት ዩኒቨርሲቲ የሚባል በሲቪክ ሊደርሽፕ ላይ ቆይቻለሁ። ሚልሃ ከመሄዱ በፊት ራስን ወደ ማስተዋወቅ አንድ ጥያቄ አለኝ። የአቃቂ ወንዝን አስመልክቶ በተለይ እዚህ ላይ ጥናት የሚያጠና ሰው አውቅ ነበረ እና ብዙ ወደ አዲስ አበባ የሚገቡ ሰላጣዎች እና አትክልቶች ከዛ ተመርተው ወንዙ ውስጥ በውሃ ታጥበው ወደ ከተማ ወደ ገበያ እንደሚቀርቡ አውቅ ነበር እና ሳምፕል ለመውሰድ ጥናት በሚያደርግበት ጊዜ እዛ አካባቢ ያሉ የፋብሪካ ዘበኞች ጥይት እየተኮሱበት ነበር የሚሰራውና ምን ያህል ፈተና አለው። የአካባቢ ጥበቃን በተለይ ደግሞ ጥናት ማጥናት ያለውን ሁኔታ ለማሳወቅ በጥናት ፈተናው ምንድነው? ብዙ ፈተናዎች አሉት። አይደለም ገበሬዎቹ ጋር እየሄድክ እየጠየቅ ብቻ ሳይሆን እንዲሁ ሄደ ሳምፕል ለመሰብሰብም፣ ለማየትም፣ ፎቶ ለማንሳትም ስትሄድ በጣም በጠዋት ካልሄድክ በስተቀር ወጥተው ድንጋይ የሚወረወረብሰዋል። ህብረተሰቡ ራሱ አንዳንድ ጊዜ በጣም የሚገርም ነገሮችም ይልል ይህን ፎቶ አንስተሽ ወስደሽ ልታሳይብን ነው ይላሉ። እና የሚገርመኝ ጉዳይ ይሄ ወስዶ ማሳየቱ አሳፋሪ ጉዳይ ከሆነ ለምንድን ነው መንከባከብ ማንችለው በሚለው ነገር ሁልጊዜ ጥያቄ ይሆንብኛል። ግን ከዛም በላይ ደግሞ ያው ገበሬዎቹም እነዚህ ጥናቶች ከዚህ በፊት ሲወጡ ገበያቸውን ጎድቶባቸዋል። እነዚህ ጥናቶች ወጥተው ተመልሶ ለእነሱ የሚጠቅሙ ነገሮች ግን አልተሰሩላቸውም። ጥናቱ ወጣ። ይሄ እንግዲህ እኛ ማድረግ የምንፈልገው ነገር ጥናቱንና መሬት ላይ ወርዶ የሚሰራውን ነገር ደግሞ ለማገናኘት ነው። ይሄ ውሃ መጥፎ መሆኑ ከታወቀ ለምን ይመረትበታል? ለምን ያ የሚመረትበት ከሆነ ደግሞ በዛ መካከል ያሉትን ችግሮች ለመፍታት እኛ ስራ። ስሜ ኑር ሀሰን መንሱር እባላለሁ። ቆይታ የነበረው በቢዝነስ ኤንተርፕረነርሽፕ ትራክ ውስጥ ክላርክ አትላንታ ዩኒቨርሲቲ የሚባል ሂስቶሪካሊ ብላክ ኤን ኮሌጅ ዩኒቨርሲቲ ከሚባሉት ውስጥ የመጀመሪያው ዩኒቨርሲቲ ነው። ጥቁሮች ያቋቋሙት ዩኒቨርሲቲ ነው። እዛ ውስጥ ለስድስት ሳምንታት ነበር የቆየሁት። አሁን እየሰራሁበት ያለሁት አገልግሎት ኦንላይን ፔይመንት ሲስተም ወይም ተመሳሳዩ እዚህ በአሜሪካ እንዲሁም በዓለም ላይ የሚታወቀው የፔፓል ሲስተም ተመሳሳይ የሆነ ፕላትፎርም ለኢትዮጵያ ገበያ አቅርበናል። ምን ይባላል? እሱን ልመጣበት ነበረ፣ ቀደም ግን ቸኮል ኳ የኔ ፔይ ይባላል። የኔ ፔይ ኦንላይን ፔመንት ሲስተም ነው። ድርጅቱ የኔ ፔይ ፋይናንሻል ፋይናንሽል ቴክኖሎጂስ ይባላል። በስድስት ወጣቶች የተቋቋመ ድርጅት ነው። የዛ መስራች ከሆኑት አባላት ውስጥ አንዱ ነኝ። አራት ዴቨሎፐሮች፣ አንድ የማርኬቲንግ ና ግራፊክስ ዲዛይነር እና እኔ ደግሞ የንግድ አማካሪ ና የንግድ ባለሙያ ሆኜ ቡድኑ አባል በመሆን እየሰራ ነው። በቅርቡ እንደውም ከዳሸን ባንክ ጋር የነን ዲስክሎዠር አግሪመንት ገብተን የሙከራ አገልግሎት ልንጀምር በዝግጅት ላይ እንገኛለን። እሺ፣ ማሌት ተስፋ ይባላለሁ። በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው የምሰራው። አሁን በነበረኝ ስድስት ሳምንት ቆይታ በብሪጅዋተር ስቴት ዩኒቨርሲቲ ማሳቹሴትስ በፐብሊክ ማኔጅመንት ትራክ ውስጥ ነበር ስሰለጥን የነበረው ወደዚህ ያሊ ፌሎውሺፕ እንድሳተፍ ያደረገኝ ግን ሞር ውጭ ጉዳይ መስሪያ ቤት ምሰራው ስራ ሳይሆን ከዛ በፊት ለሁለት ዓመታት በዩኒቨርሲቲ መምህርነት አገልግዬ ነበር እና እዛ ላይ በተለይ በኤጁኬሽን ላይ ነበር ምሰራው እንዲሁም በጀንደር ኢሹዎች ላይ ይሳተፍ ነበረ በተለይ ኤጁኬሽን ላይ ከቋንቋ ጋር በተገናኘ ሁለቱ ዩኒቨርሲቲዎች ላይ ሰርቼ ነበረ ስፔሲፊካሊ እንግሊዝኛ ቋንቋ ላይ በተመለከተ ምክንያቱም እንግሊዝኛ ቋንቋ የትምህርት ቋንቋችን እስከመሆኑ መጠን በነበረኛ የሁለት ዓመት ማስተማር ስራ ላይ በጣም የእንግሊዝኛ እጥረት መኖሩ፣ ብዙ ተማሪዎች ዩኒቨርሲቲ ሲገቡ እንግሊዝኛ ቋንቋ ባለመቻላቸው ምክንያት ትምህርት መቀበላቸው ላይ በጣም ችግር ፈጥሮባቸዋል። እዛ ላይ ነበረ ሲሰራ ነበረው። ሁላችሁንም እናመሰግናለን። በቀጥታ አትቪው አማሃሪክ ላይ ጥያቄዎቻችሁን መቀበል ጀምረናል። ጥያቄዎቻችሁን፣ አስተያየቶቻችሁን አቅርቡ። የሚሰሩትን ስራም ሰምታችኋል። በጣም ግሩም የሆኑ ወጣቶች ናቸው። ስራቸው ደግሞ በማህበረሰባቸው ውስጥ ለውጥ ለማምጣት የሚሰሩ ናቸው። ስለዚህ በጣም የተናገርከው ነገር ደስ ስላለኝ የክፍያ ጉዳይ ስታወራ ብር መሸከም ራሱ፣ በነገራችሁ ላይ ኬንያ ስትሄድ እምፔሳ ማንንም ሰው በስልክ ቴክስት አድርገህ መክፈል ትችላል። እና የኢትዮጵያ የገንዘብ ዘርፉ ወይም ደግሞ የፋይናንሽል ሴክተሩ በጣም ክፍት ስላልሆነ እንዴት ነው የሚያሰራ ነው? እናንተ የኢትዮጵያ ብሔራዊ ባንክ የሚያስቀምጣቸው የመተዳደሪያ ዳይሬክቲቮች አሉ። በየጊዜው የሚወጣና ከሁለት አመት በፊት የወጣ የሞባይል ባንኪንግ እና የኢንተርኔት ባንኪንግ አገልግሎትን ለመምራት እና ለማስተዳደር የሚያስችል ዳይሬክቲቭ ይወጣል እና በዛ ዳይሬክቲቭ አማካኝነት የዛ አይነት አገልግሎቶችን መስጠት የሚቻልበት ኦፕን የሆነ ቅጽ አለ የተጻፈ። እና በዛ መሰረት ላለፉት አመት ከስድስት ወር አካባቢ የፈጀ ያክል ኢንቨስቲጌሽን እና ዴቨሎፕመንት ሪሰርች የሚፈልግ ነገር ሰርተናል። ባይዘወይ ወደዚህ ሲስተም የመጣንበት ክፍያ ስነ ስርአቱን፣ የኦንላይን ክፍያ ስነ ስርአቱን ለማዳበር የተነሳንበት ዋና ምክንያት ከዛ በፊት የኦንላይን ሾፕ ባለሱቅ የሚባል የኦንላይን ሾፕ ነበረ። እንዲሁ በጓደኞቻችን የተቋቋመ ና አገልግሎት ለመስጠት የባህል ልብሶችን ወደዚህም ወደ ተለያዩ አለማት ክፍሎች ለመሸጥ የሚያስችል እዛውም ኢትዮጵያ ውስጥም ለመሸጥ የሚያስችል ፕላትፎርም ነበረ። ነገር ግን ማሰራት አልቻለም፣ ወይም መስራት አልቻለም፣ ማትረፍም አልቻለም ንግዱ ምክንያቱም የዚህ አይነት የክፍያ ስነ ስርአት ስላልነበረ ና ያንን መፍትሄ ለማበጀት በሚል የተቋቋመ እንቅስቃሴ ነው እና ውልደቱም ያው ከአንድ መስራች ከነበሩት መካከል አቶ ሲሳይ ጌትነት የሚባል ጓደኛ እና አቶ ኤርሚያስ ሀይለ ኢየሱስ የሚባል ጓደኛ የጀመሩት እና ከዛ በኋላ እኛን ሲያማክሩን አሀ ይሄማ ትልቅ መፍትሄ የሚያስፈልገው ችግር ነው። ስለዚህ መስራት አለብን ተባብለን ያው ባለፉት ያለፈውን አመት እና ከስድስት ወር ያለፈ ጥናት ከጨረስም በኋላ ሲስተሙን አዘጋጅተን ለገበያ ልናቀርብ ችለናል። ጥያቄ እየመጣልን ነው። የኔ ፔይ የሞባይል አፕ ወይም አምድ በአለም አቀፍ ነው ወይስ በኢትዮጵያም ነው ብሎ አዲስ መኮንን ጥያቄ አቅርቦላል። ደስ የሚለው ነገር ይህንን ፌሎሺፕ ካገኘሁ በኋላ ወደ አሜሪካ ከመጣሁ በኋላ ፓርትነርሽፕ ያስፈልገዋል። ይሄ ስራ ዓለም አቀፍ ባንኮች፣ አገልግሎት መስጠት የሚችሉ ባንኮች ጋራ የትብብር ስምምነት ያስፈልገዋል ኢትዮጵያ ውስጥ ገንዘብ አስገብቶ ለመላክ እንዲያስችል። ስለዚህ ያንን ለማድረግ አሁን የተስማማናቸው በንግግር ላይ በውይይት ላይ ያለንበት መልኩ አለ ከዌልስ ፋርጎ እንዲሁም ባንክ ኦፍ አሜሪካ ጋራ ግንኙነት ያላቸው ነጋዴዎች፣ ኢንቨስተሮች የአሜሪካ ኢንቨስተሮች ጋራ ኮንታክት አለኝ። ያንን ነገር ወደ ሀገር ቤት ከሄድኩኝ በኋላ ወደ ስራ እንዴት መለወጥ ይቻላል የሚለውን ከቡድኔ ጋር ተስማምተን ወደሚቀጥለው ስቴፕ ስንሄድ በእርግጠኛነት የመኒ ትራንስፈር አገልግሎቱንም ለመስጠት የሚያስችል አቅም ይኖረናል። ሲስተሙ ለዛ ብቆ ነው። ከዛ በተረፈ ስምምነቱ ልክ እንደጸደቀልን ስራውን እንጀምራለን። እንደውም ሀሳባችን በዌስተርን ዩኒየን እና በሌሎች የሀዋላ አገልግሎት ምክንያት የሚደርሰው የክፍያ መጠን አስር ፐርሰንት ነው እና ከዛ በላይ ስለዚህ እኛ ኖርማሊ በ ሶስት ፐርሰንት ክፍያ ኮሚሽን ሬት ትራንስፈር የምናደርግ ከሆነ ወደ አርገር ቤት ፈሰስ የሚደረገው የፎሬን ኤክስቼንጅ ሪዘርቭ ይጨምራል ስለዚህ ለሀገሪቷም የተለያዩ የኢኮኖሚ ኢንቨስትመንቶች እንዲሁም እንቅስቃሴዎች ግባት የሚሆን የፎሬን ኤክስቸንጅ ሪዘርቭ ይጨምራል ብለን እናስባለን ያንን ከተሳካልን ለኢኮኖሚው በቂ የሆነ አምድ እንፈጥራለን ብለን እናስባለን። መመለስም ብቻ ሳይሆን ከመምጣታችን በፊትም የነበሩ ችግሮች አሉ፣ ሁሉ የሚኖሩ ችግሮች አሉ። አንደኛ ያው ሁል ጊዜ ሳያቆሙ የሚቀጥለውን ስቴፕ እየወሰዱ መጓዝ፣ ሁል ጊዜ የሚቀጥለውን ስቴፕ እያዩ መሄድ፣ እነዚህን ችግሮች ለመወጣት የራስ ጥንካሬን ይሰጣል። አስተዳደራዊ ችግሮች ያው በተለያየ መደብ፣ በተለያየ ሌቭል ይኖራሉ። በፖሊሲ ሌቭል ከኛ ከመንግስትም ሆነ የምናገኘውን ፖሊሲ በሱ ላይ ብላለ ከህብረተሰቡ ጋር ደግሞ ያለ አስተዳደር አለ። እንግዲህ እኔ እዚህ በቆየሁበት ጊዜ አንድ በጣም ያየሁትና የተማርኩት ነገር ህብረተሰቡ ብዙ ጉዳዮችን የኔ ጉዳይ ብሎ ይወስደዋል። እና ይሄ የመንግስት ብቻ ጉዳይ አይደለም፣ ይሄ የፕራይቬት ሴክተር ብቻ ጉዳይ አይደለም፣ ይሄ የኔ ጉዳይ ነው ብሎ ይወስደዋል። እና እንደዚህ አይነት ህብረተሰብን ለማምረት እና ለመጨመር እንግዲህ እኔም እዚህ በተማርኩት ነገር በስራዬም ላይ ማድረግ የምፈልገው ነገር ያ ነው ያ ደግሞ ያንን የሚያመጣው ደግሞ ትምህርት ነው ትምህርት ደግሞ በተለያየ አይነት ሁኔታ ይመጣል ዩኒቨርሲቲ ብቻ ቁጭ ብሎ በመማር አይደለም ያ እሷ እንዳለችው ችግሮች ስትመለሱ ችግሮች ያጋጥሟቸዋል ወይ ስለተመለሰን አይደለም ችግሮች የሚያጋጥሙት ከነበሩ ድሮም ነበሩ ችግር ስላለ ነው መፍትሄ እናምጣ ብለን እያሰብን ያለ ነው መጀመሪያ ችግር ባይኖር መፍትሄ ለምንድን ነው የሚያስፈልገው አንድ ያስተዋልኩት ነገር ምንድን ነው እዚህም በነበረን ስድስት ሳምንት ቆይታ እንደ ሁሉን ነገር ከአሜሪካ ለመማር አይደለም ማለት እንዴት እንደሚሰሩ ያለባቸውን ችግር እንዴት ለመቅረፍ እንዴት ነው ሶሉሽን የሚያመጡት የሚለውን በጣም አይተናል። እያየነውን ነገር ሁሉ ወይም አሜሪካ የምትሰራውን ነገር ሁሉ ወደ ሀገራችን ይዘን ሄደን እኛ እዛ እንቀበለዋለን ወይም እዛ አፕላይ እናደርገዋለን ማለት አይደለም። ለአሜሪካ የሰራ ለኢትዮጵያ ይሰራል ማለት አይደለም። ችግሮች አሉ። አዎ አሉ። የትም ሀገር አለ። አሜሪካንም ሀገር በጣም ብዙ ችግር እንዳለ በዚህ ስት ሳምንት ውስጥ አይቻለሁ። ያ ነው ሊደርሽፕ ማለት እሱ እኮ ነው፣ ያሉትን ችግሮች ለመቅረፍ እንዴት ነው አዲስ ሀሳብ እንዴት ነው የምናመነጨው፣ ሶሉሽኑ ደግሞ ወይም የምናፈልቀው መፍትሄ ካለው ነባራዊ ሁኔታ ጋር ይሄዳሉ ወይ? መፍትሄ ሁሉ ለሁሉም ሀገር መፍትሄ ሊሆን አይችልም። ለኢትዮጵያ መፍትሄ የሆነ ለሌላ አፍሪካ ሀገር መፍትሄ ይሆናል ማለት አይደለም። ግን ከራሳችን ሶሻል ስትራክቸር አንፃር ከራሳችን ሲስተም አንፃር ከራሳችን ካልቸር አንፃር እንዴት ነው ሶሉሽኑ? ምን ያህል ይመሳሰላል? ምን ያህል መፍትሄ ሊሆን ይችላል? ካለው ነባራዊ ሁኔታ ጋር አያይዘን ነው መስራት የምንችለው። ሶ ትልቅ ኃላፊነት አለብን። ግን ኃላፊነት ያለብን እዚህ መተን የሰለጠን ነው ነገር እንደው ይሄን ያህል አዲስ እውቀት ጨምሮልን አይደለም በስድስት ሳምንት ውስጥ ከዚህ በፊት አይተን የማናውቀው አዲስ ተአምር ተገልጾለን አይደለም። ላይ አይደለ። ሌሎች ሰዎች እንዴት ነው የሚሰሩት? ሌላ አለም እንዴት ነው ነገሮችን የሚያየው? እንዴት ነው ሶሉሽን የሚፈጥሩት የሚለውን ከሌላ ፖይንት ኦፍ ቪው እንድናይ አድርጎናል። ሳምሃው። እሺ፣ ሰይፉ ምትለው አለ እዚህ ላይ። አዎ፣ በሁለት መንገድ ነው። በመጀመሪያው ወይ ጌት ከዚህ አይ የምር ነፍተው የምርጫ የምርጫ እንዲኖሩ እና

ስለ አሜሪካ ስለ ጥሩ ዜጋ አንዱ ማስተማር መንገሬ ቤተሰብ ከዚህ ትምህርት ቤቱ የሚሰጠው ትምህርት ምን ደግሞ ልጅሽን በስመ መግባር የሚያሳድጉ መብታ ሰሩ እንዲጠይቁ የሚያስፈሩ ግዴታሱ ምን እንደሆነ ደግሞ እንዲያውቁ የሚያደርግ ትክክለኛ ትምህርት ከቤተሰብና በትምህርት ቤት ውስጥ በሁለቱ ምትሰት ያስፈልጋል። ማለት ደግሞ እንግዲህ ሰምታችኋል። ፕሬዚዳንት ባራክ ኦባማ የሚያነሳው ጥያቄ አለ። ሰይፉ ይልማ አሁን በተለይ በማህበረሰቡ ውስጥ ነፃና ፍትሐ የሆነ የምርጫ ስርዓት እንዲኖር ህዝቡን የሚወክሉ ተቋማት እንዲኖሩ የሚሉ ሀሳብ ነው ያቀረበው ከዛም ባለፈ ደግሞ ኃላፊነት የሚሰማቸው መልካም አስተዳደርን የሚያሰፍሩ ባለስልጣናትና ተቋማት ሊኖሩ ይገባል የሚል አስተያየት ሰጥቷል። የእናንተን ጥያቄዎች እንፈልጋለን። በእነዚህ ነጥቦች ላኩልን። እዚህ በቀጥታ ሰይፉም፣ ሌሎችም ተከታታዮቻችን እዚህ እየተሳተፉ ያሉ የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች አስተያየታቸውን ይሰጣሉ። አሁን ጥያቄዎች እስኪመጡ ድረስ ወደ ሌላ ጉዳይ ልዙር። ወደ አንተ ነው የመጡት። ኑር ሀሰን ቴሌ ይላል እንደዚህ አይነት ስራን ለመስራት በአቅምም ሆነ በፍላጎት ይፈቅድልኝ ይመስልሃል? ሆይ እኔም አንድ ነገር ልጨምርልህ ከቢል ጌትስ ጋር ልትፎካከር ነው። በቅርቡ እዚህ ከመጣችሁ በኋላ የሞባይል ባንኪንግ ላይ መስራት እንደሚፈልጉ ተናግረዋል ኢትዮጵያ ሄደው። ስለዚህ ተፎካካሪህንና አጠቃላይ ደግሞ የቢዝነስ ስልትህን እስኪ እንስማው። ብዙ ጊዜ ምን አይነት እምነት አለ መሰለ፣ ራስን አሳንሶ የማየት ስሜት ውስጥ ከተገባ ምንም አይነት ስራ አይሰራም። እዚህ ከመጣሁ በኋላ አንድ የተረዳሁት ነገር ምንድን ነው፣ አቅመኛ ለመሆን እኛ በተፈጥሮ ባለ እውቀቶች ነን። እንደው ትንሽ አይናፋርነትና የይሉኝታ ባይነት ባህሪ ስላለን የምንሰራውን ነገር አውጥተን አንናገርም። ስንሰራም ደግሞ በራስ መተማመንና ከውስጥ በሚመነጭ እምነት የሚሰራ አይደለም። ያ ያ ችግር ካለ ምንም አይነት የሰራ ነው ነገር አያምርም። ምክንያቱም ቀጣይነቱን ለማረጋገጥ የሚያስችል ቀጣይ ጥረት ስለማይኖር፣ ቢልጌት ሲመጣ እንደውም ቲማችን ወዲያው ዲስከሽን ነው ያነሳው። ይሄንን ኢሹ በተመለከተ ና እንዴት አድርጎ ከኛ ጋር አብሮ ሊሰራ ይችላል። እንደውም ኮምፒቲቲቭ ከሆነማ ይሄንኑ ስርአት ለአገልግሎት በሚመች መልኩ አጋዣችን ይሆናል ነው ወዲያው ታሳቢ ያደረግ ነው እንጂ ጥሎን ይሄዳል ምናምን የሚለው ታሳቢ አይደለም። ምክንያቱም ቲሙ ከአለም አቀፍ ተመሳሳይ የሶፍትዌር ዴቨሎፕመንት የአገልግሎት አሰጣጥ ስነ ስርአቶች ጋራ በደንብ ትውውቅ ያለው ቲም ነው። የኢትዮጵያ ኮሞዲቲ ኤክስቼንጅን የምታውቁት ከሆነ ዶክተር ኤሌኒ ገብረ መድኅን ስታቋቁሙ እዛ ቲም ውስጥ ተሳታፊ የነበሩ አባላት አሉ። ኢሲኤክስን አሁን እንደ ፕላትፎርም እንደ አንድ አማራጭ ተደርጎ ለሌሎች የአፍሪካ ሀገሮችም ተምሳሌት ሆኖ ሊስፋፋ መንገድ ላይ ይገኛል እና ዶክተር እሌኒ ገብረ መድን እንደውም ከኢሲኤክስ ኃላፊነት ራሷን ገለል አድርጋ ሌሎች ስራዎች ይህንኑ ለማስፋፋት የሚያስችል ድርጅት አቋቁማ ለአፍሪካ ወደ አራት ነው ወደዛ አካባቢ የሚሆኑ ድርጅቶች ላይ ለመስራት እየሰራች ነው እና ከዛ አንጻር አይደለም፣ ቢልጌት፣ የአሜሪካ መንግስት፣ ኢትዮጵያ ውስጥ ቢመጣ ራሱ መስራት የምንችለውን ነገር ከመስራት ወደኋላ አንልም። ምናልባት ተወዳዳሪ የሚሆኑን ከሆነ እሰየው፣ ተወዳድረን ለማሸነፍ እንሰራለን። ካልሆነ ግን ብዙ ጊዜ ንግድ ላይ የዚህ ጫፍ ላይ ጫፍ ላይ ቆሞ የመጎሻሸም አይነት ነገር አይሰራም። ተባብረን መስራት የምንችላቸው ነገሮች ላይ እንሰራለን። ከዛ በተረፈ አገሪቷን በደንብ የምናውቀው መቼስ ባለቤቱ ያላወቀውን የአገሩን በሬ በአገሩ ሰርዶም ይባላል ይባላል እና እንደዛ እንደዛ ስለሆነ እኛ የምንሰራውን ስራ በደንብ እናውቃለን። ለሀገሪቷም የተሻለ ሞዴል የሚሆን አይነት ሲስተምም አዘጋጅተን ብለን አዘጋጅተናል ብለን እናምናለን። መፍት ችግሩንም አያውቁትም። ገና ችግሩን አጥንቶ ነው መፍትሄ ሊያመጣ የሚሞክረው። ቢልጌትም እኛ ችግሩን ኦልሬዲ እናውቀዋለን መፍትሄም አበጅተን ወደ ስራ ውስጥ ልንገባ ነው እና ፕሮባብሊ እንጎብኛችሁ ማለታቸው አይቀርም ብዬ አስባለሁ። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ከማንዴላ ዋሽንግተን መርሃ ግብር ተሳታፊዎች ጋር ያደረግነውን ውይይት በፌስቡክ አት ቪኦኤ አማሪክ ላይ ከነ ቪዲዮ መከታተል ትችላላችሁ። አስተያየቶቻችሁንም አድርሱ። ስናስተናግዳችሁ ያምሸነው እኔ መስታወት አራጋው ና ሄኖክ ሰማግዚርነን፣ ዝግጅታችንን በቴክኒክ ያቀነባበረው ደግሞ ሞክቢል ያበረ ነው፣ የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንደዚሁም ኪፍ ቦርዱን ከፍ ዝቅ ሲያደርግልን ውሏል። እሺ ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። መልካም ምሽት።